በመካሄድ ላይ ያለው የኢህአደግ ምክር ቤት ስብሰባ በሳምንቱ መጨረሻ ቀናትም ሊቀጥል እንደሚችል የገዢው ፓርቲ ምንጮች ገልጸዋል። እናም የግንባሩን ሊቀመንበር ብሎም የሀገሪቱን ጠቅላይ ሚኒስትር የመምረጡ አጀንዳም በዚያኑ መጠን ወደፊት እንደሚገፋ ነው የሚያመለክቱት። ቀጣዩ ጠቅላይ ሚኒስትር ማን ሊሆን ይችላሉ የሚለውም እስካሁን ለግምት አስቸጋሪ ሆኖ ቀጥሏል። እስክንድር ፍሬው ተከታዩን ዘገባ ልኳል። ከተጀመረ ሶስተኛ ቀኑን የያዘው የኢህአዴግ ምክር ቤት ስብሰባ በሳምንቱ ቀናት ውስጥ እንደማይጠናቀቅ ነው የገዢው ፓርቲ ምንጮች ያረጋገጡት። በስራ አስፈጻሚ ኮሚቴው በተዘጋጀው ሰነድና ሪፖርት ላይ የሚደረገው ውይይትም በዛሬው ዕለት መቀጠሉን ገልጸዋል። ሰነዱ ሰፋ ያለ በመሆኑ ይህንን ውይይት ማጠናቀቅ ቀላል እንዳልሆነ ነው የገዢው ፓርቲ ምንጮች የተናገሩት። እናም ቀጣዩ ሊቀመንበር ብሎም የሀገሪቱ ጠቅላይ ሚኒስትር የሚመረጡበት ቀን በዚያው ልክ ወደፊት ይገፋል ማለት ነው። ከዚህ ስብሰባ መነጋገሪያዎች ይበልጥ ትኩረት የሳበው ይሄኛው አጀንዳ ነው። ቁርጥ ያለ ቀን ግን አልተያዘለትም። ይሄው የሊቀመንበር ምርጫ ከሐሙስ ከሰዓት ጀምሮ በማንኛውም ቀን ሊደረግ እንደሚችል ሲገለጽ ቆይቷል። የውይይቱን አካሄድ የተመለከቱት ምንጮች ግን በነገው እለት እንኳን ሊሆን እንደማይችል ነው የሚገምቱት። እናም ከሳምንቱ ቀናት ይልቅ በሳምንቱ የመጨረሻ ቀናት ቅዳሜ ወይም እሁድ የሊቀመንበር ምርጫ ሊካሄድ እንደሚችል ጠቁመዋል። ቀጣዩ የኢህአዴግ ሊቀመንበር ብሎም የአገሪቱ ጠቅላይ ሚኒስትር ማን ሊሆን እንደሚችልም እስካሁን ለእርግጠኝነት የቀረበ መረጃ የለም። በዚህ ምርጫ በሚስጢር ድምፅ የሚሰጡት 180ዎቹ የኢህአዴግ ምክር ቤት አባላት ናቸው። ከአራቱ የኢህአዴግ አባል ድርጅቶች ማለትም ከኦህዴድ፣ በአዴን፣ ህወሓትና ደሂደን በእኩል 45 45 ተውጣተውም ነው በዚህ ምክር ቤት ስብሰባ የሚሳተፉት። ሁሉም ደግሞ የየፓርቲያቸው ማዕከላዊ ኮሚቴ አባላት ናቸው። ቀጣዩ ሊቀመንበር ብሎም የአገሪቱ ጠቅላይ ሚኒስትር ማን መሆን እንዳለበት ቀደም ሲል የተካሄደው የሥራ አስፈጻሚ ኮሚቴ ስብሰባ አቅጣጫ ማስቀመጡን ተንታኞች ይገምታሉ። የአስቸኳይ ጊዜ አዋጁ በጸደቀበት የፓርላማ ስብሰባ ላይ የሚበዙት የኦህዴድ አባላት ከሌሎቹ ፓርቲዎች የተለየ የተቃውሞ ድምፅ መስጠታቸው ግን የአሁኑን ሁኔታም ለመተንበይ አስቸጋሪ አድርጎታል። የአሜሪካ ድምፅ ያነጋገራቸው የዚህ የኢህአዴግ ምክር ቤት ስብሰባ ተሳታፊዎች ግን ስራ አስፈጻሚ ኮሚቴው አስቀምጦታል በተባለው አቅጣጫ ላይ የሚሆን በቀጣዩ ሊቀመንበር ማንነት ላይ ምንም አይነት መረጃ እንደሌላቸው ነው የገለጹት። ከዚህም በተጨማሪ በሰነዱ ላይ የሚደረገው ውይይት ሳይጠናቀቅ በስራ አስፈጻሚ ኮሚቴው የተያዘው አቅጣጫ በግልጽ ሊታወቅ እንደማይችል የሚናገሩ ተንታኞች አሉ። እነዚሁ ተንታኞች እንደሚሉት ከኦህዴዱ ዶክተር አብይ አህመድ እና ከብአዴኑ አቶ ደመቀ መኮንን አንዳቸው ቀጣዩ ሊቀመንበር ሊሆኑ ይችላሉ። ያልተጠበቀ ሰው ሊመረጥ የሚችልበት እድል እንዳለም ግን አስታውሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።